የሩሲያው ፕሬዝዳንት ቭላድሚር ፑቲን የቱርክ መንግስት በዚህ እርምጃ ሆን ብሎ ሞስኮና አንክራ መሃል ያለውን ግንኙነት ለማበላሸት ጥረት እያደረገች ነው ሲሉ ዛሬ የመንግሥታቸውን አቋም ገልጸዋል። እንደ ጎርጎሮሳዊው የዘመነ ቀመር ህዳር 24 2015 የቱርክ መንግስት የሩሲያ የጦር ጄት በሶሪያ አየር ክልል ውስጥ መጥቶ መጣሉ ይታወሳል። የቱርክ መንግስት ይህን የጦር ጄት መምታት የተገደደው አስር ጊዜ ለጄት አብራሪው ማስጠንቀቂያ ከሰጠ በኋላ መሆኑን ገልጸዋል። የተዋጊ ጄቱን መምታት ተከትሎ የሁለቱ ሀገራት ግንኙነት የበለጠ የሻከረ ቢሄድም ፕሬዝዳንት ቭላድሚር ፑቲን የቱርክ መንግስት የጦር ጄቱን በመምታቱ ይቅርታ እንደሚጠይቅ ወይም ለተፈጠረው አደጋ ካሳ እንድትከፍል እየተጠባበቁ መሆናቸውን ዛሬ ተናግረዋል። ቱርክ በበኩሏ የሩሲያ የጦር ጄት የአየር ክልሌን ጥሷል በሚል ሩሲያ ይቅርታ እንድትጠይቅ እየተጠባበቀች መሆኑን ነው ያመለከተችው። የሩሲያ የውጭ ጉዳይ ሚኒስቴር የጦር ጄት መመታቱ ተደርጎ የማይታወቅ ክስተት መሆኑን በመጥቀስ እርምጃው ከቱርክ ጋር ባለው ግንኙነት ላይ በተለያዩ መስኮች ተጽዕኖ እያሳረፈ መሆኑን አስገንዝበዋል። በመቀጠልም የሰሜን አትላንቲክ የጦር ቃል ኪዳን በእንግሊዝኛ ምህጻሩ ኔቶ በዚህ ጉዳይ ላይ አቋም ሊወስድ አለመቻሉ እና በአካባቢው እየተከሰቱ ያሉትን ቀውሶች ለማብቃት በተቋቋመው የጦር ጥምረት ውስጥ ያለውን አለመቀናጀት እንደሚያሳይ ገልጿል። የሩሲያ መንግስትም ኔቶ የቱርክን እርምጃ እንዲያወግዝ ይጠብቃል። እንደ ሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ አባባል የቱርክ ድርጊት ድንገተኛ አልነበረም። እርምጃው ታቅዶ የተሰራ ጠብ ጫሪነት ይመስላል። ለዚህም ቀደም ሲል የተዘጋጁት በፎቶ የተደገፉት ዘገባዎች አሳማኝ ማስረጃዎች ናቸው። ይህ ቀደም ሲል የታቀደ መሆኑን የሚያመላክቱ ሌሎች ማስረጃዎችም አሉ። እኛ ከቱርክ ጋር ጦርነት ውስጥ ለመግባት እቅድ የለንም። ከቱርክ ህዝብ ጋር ያለን ግንኙነት አሁንም አልተቀየረም። ጥያቄያችን ለቱርክ መንግስት ነው። የሰሜን አትላንቲክ የጦር ቃል ኪዳን አባል የሆነችው ቱርክ መንግስቷ የሩሲያ ጦር ጄት ላይ የወሰደውን እርምጃ ተከትሎ በሁለቱም አገራት መካከል ያለው ግንኙነት እንዳይሻክር የተለያዩ አገራት መሪዎች አስጠንቅቀዋል። የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት ባራክ ኦባማ ጉዳዩን አስመልክቶ ሲናገሩ ቱርክ እንደ ማንኛውም ሀገር የራሷን ድንበርና የአየር ክልል የማስከበር መብት አላት። እኔም ማምነው በአሁኑ ሰዓት በጣም አስፈላጊው ነገር ሩሲያና ቱርክ በዚህ ጉዳይ ላይ መነጋገራቸውን እርግጠኛ መሆን አለብን። በእርግጠኝነት የተፈጠረው ማረጋገጥና ይህ የሻከረ ግንኙነት እንዳያባብስ እርምጃ መውሰድ አለባቸው። ቱርክ ይቅርታ እንድትጠይቅ ወይም ካሳ እንድትከፍል ከሩሲያ ለቀረበላት ጥያቄ መልስ ባትሰጥም፣ በዛሬ ዕለት ጠቅላይ ሚኒስትር ዲሚትሪ ሜድቬድቭ ለተፈጸመው ጥቃት ሀገራቸው የአጸፋ እርምጃ እንድትወስድ አስታውቀዋል።